ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ! ሰላም ለእናንተ ይሁን። ጋቢና ተጀምረ ከአሜሪካ ድምፅ በምሽቱ ከምንሰማቸው ጉዳዮች መካከል ወዲያው መጥቶ በአፈሙዝ ወደ ሌላ ቦታም አይደለም፣ ወደ ግራ፣ ወደ ቀኝ ማለት ያለም በአፈሙዝ እያስፈራሩ ሰው እየገደሉ የየመን ሁቲ አማጽያንም ሆነ የሳውዲ ድንበር ጠባቂዎች በኢትዮጵያ ስደተኞች ላይ ተኩስ በመክፈት በርካታ ስደተኞችን ገድለዋል ሲል ሂውማን ራይትስ ዎች የተሰኘው የመብት ተሟጋች ድርጅት ወቅሰዋል። ከስደተኞችና ከድርጅቱ ተወካይ ጋር ቆይታ አድርገናል። አርሶ አድሩ መጠቀም ይችሉ መጠቀም እንዲችል ከዛ ውጭ ግን መሸጥ እንዳይችል አድርጌ ነው ያደረግነው። አዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ናቸው። አስተዳደራቸው የመሬት ወረራና ሌብነትን ለማስቆም የመሬት ኦዲት ስራ መጀመሩን ገልጸዋል። ዝርዝሩ በምሽቱ ይደመጣል። ሌሎች ጉዳዮችም ተካተዋል። ሀብታሙ ስዩም መርሃ ግብሩን በመምራት ኤልያስ አስማረ መሰናዶውን በማቀናበር አብረናችሁን ቆያለን። ኤደን ገረመው ደግሞ በመቀጠል የዓለምን ውሎና አዳር ታስቃኝናለች። ጤና ይስጥልኝ፣ በድጋሚ እንደምናመሻችሁ! የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪኡ መተኩ በሰጡት መግለጫ ትላንት ነሐሴ 7 2012 ዓ.ም የክልሉ የኮሮና ቫይረስ መከላከል ኮማንድ ፖስት ባካሄደው መደበኛ ስብሰባ 1568 እስረኞች በይቅርታ እንዲፈቱ እንደተወሰነ አስታውቀዋል። አቶ ተኪኡ እንደተናገሩት የኮሮና ቫይረስ ወረርሽኝን ለመከላከል ተብሎ የእስር ጊዜያቸውን ራሳቸውን ችለው ሊጨርሱ የማይችሉ መሆ ናቸው በጤና ባለሙያ የተረጋገጠ እና ለኮሮና ቫይረስ በቀላሉ ሊጋለጡ የሚችሉ የቆየ ሕመም ያለባቸው እንዲፈቱ መወሰኑን ተናግረዋል። በተጨማሪም ከበደሉት ጋር እርቅ የፈጸሙና የባህሪ ለውጥ ያመጡ የህግ ታራሚዎች እንደሚፈቱም አስታውቀዋል። ኃላፊው በይቅርታ እንዲፈቱ የተወሰነላቸው እስረኞች በልማት በመሳተፍ የበደሏቸውን ሊክሱ ይገባል ያሉ ሲሆን በይቅርታ ከበደሉት ጋር ያልታረቁና በአስገድዶ መድፈር ላይ የተሳተፉ እስረኞች ግን በይቅርታው አልተካተቱም ብለዋል። እስረኞቹ ከነገ ጀምሮ ተፈተው ወደ ቤተሰቦቻቸው እንደሚቀላቀሉም ተነግሯል። ከአሁን በፊት በመጋቢት ወር መጨረሻ በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ተብሎ 1601 የህግ ታራሚዎች በይቅርታ እንዲፈቱ ተደርጎ ነበር። ዘገባውን ያደረሰን ሙልጌታ ጽባሃ ነው። የወላይታ ዞን አስተዳዳሪ አቶ ዳጋቶ ኩምቤና በእሳቸው መዝገብ ታስረው የነበሩ ሀያ ግለሰቦች በሁለት ሚሊዮን ብር የገንዘብ ዋስ ተለቀዋል። በዋስ መለቀቃቸውን ተከትሎ ዞኑ ወደ መደበኛ እንቅስቃሴው እየተመለሰ መሆኑ የዞኑ ነዋሪዎች በስልክ ለአሜሪካ ድምጽ ተናግረዋል። ዘገባው የዮናታን ዘብዴዎስ ነው። በዓለም ደረጃ ከ20 ሚሊዮን በላይ የኮቪድ-19 በሽተኞች እንዳሉ ከ759 ሺህ በላይ የሚሆኑ ሰዎች ደግሞ ለህልፈት መዳረጋቸው ታውቋል። የሙታኑ ብዛት በቅርብ አንድ ሚሊዮን ሊደርስ እንደሚችልም እየተገመተ ነው። ቢያንስ ለቀጣዮቹ ሶስት ሳምንታት እያንዳንዱ አሜሪካዊ ውጭ በሚወጣበት ወቅት የአፍና የአፍንጫ መሸፈኛ ጭንብል ማድረግ አለበት ሲሉ ለፕሬዝዳንትነት እየተወዳደሩ ያሉት ጆ ባይደን ትናንት አስገንዝበዋል። ይህ አባባላቸው ለርዕሰ ብሔርነት ቢመረጡ የኮሮና ቫይረስ አያያዛቸው ከፕሬዝዳንት ዶናልድ ትራምፕ የተለየ እንደሚሆን ፍንጭ የሰጠ ተደርጎም ታይቷል። የሙያው ጠቢባን እንደሚሉት ጭምብል ማድረግ አርባ ሺህ የሚሆኑ ሰዎችን ከህልፈት ሊያተርፍ ይችላል። ስለሆኑም እያንዳንዳቸው የክፍለ ግዛት አስተዳዳሪዎች ጭምብል ማድረግን ግዴታ እንዲሆን ማዘዝ አለባቸው ሲሉ ባይደን ተናግረዋል። ጭምብል ማድረግ የማያዘወትሩት ፕሬዚዳንት ዶናልድ ትራምፕ በሀገሪቱ የቫይረሱን መዛመት እየበዛ በሄደበት በአሁኑ ወቅት አስተዳዳሪዎች ጭምብል ማድረግ ግዴታ እንዲሆን እንዲያደርጉ አልጠይቅም ብለዋል። የኒውዮርክ ታይምስ ጋዜጣ ዛሬ በዘገበው መሰረት ካሊፎርኒያ ውስጥ ከ600 ሺ በላይ የኮቪድ-19 በሽተኞች አሉ። የሞቱትም ወደ 11 ሺ ይጠጋሉ። ካሊፎርኒያ ይህን የሚያህል ብዛት ላይ በመድረስ የመጀመሪያዋ የዩናይትድ ስቴትስ ግዛት መሆኗን ጋዜጣው ዘግቧል። ትላንት ብቻ 7911 አዲስ የኮሮና ቫይረስ በሽተኞች ማግኘቷን 187 ደግሞ እንደሞቱባት ግዛቲቱ አስታውቃለች። ዋናው የዩናይትድ ስቴትስ የተላላፊ በሽታዎች ጠቢብ ዶክተር አንቶኒዮ ፋውቺ ትላንት በናሽናል ጂኦግራፊ በተደረገው ውይይት ሲናገሩ እኔ ተስፋ ባደረግኩበት ደረጃ ላይ አይደለም ያለነው፣ ታሪካዊ በሆነ ዓለም አቀፍ ወረርሽኝ መካከል ነው ያለ ነው ሲሉም ግልጽ አድርገዋል። ፕሬዚዳንት ዶናልድ ትራምፕ ወረርሽኙ በጣም አጭር በሆነ ጊዜ በጥሩ ሁኔታ መገኘቱ አይቀርም ቢሉም የፌዴራል መንግስታትና ክፍላተ ግዛት ተባብሮ መስራት ካልቻሉ በስተቀር የቫይረሱ በሽተኞች ብዛት እየጨመረ መሄዱን ይቀጥላል በማለት ዎ ያሳስበዋል የቫይረሱ መዛመት እንዲቀንስ የማድረግ አቅም እያለን እንደዚህ መሆኑ ያሳስበኛል ሲሉም ተደምጠዋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም መንግስታት ቫይረሱን ለመከላከል የሚያስፈልገውን ሁሉ ማድረግ እንዳለባቸውና ምርመራ ማካሄድ፣ የታመሙትንም ለይቶ ማከም፣ ከእነሱ ጋር ንክኪ የነበራቸውን ሰዎች በሙሉ ተከታትሎ በለይቶ ማቆያዎች ውስጥ ማስገባት ግድ እንደሚል ተናግረዋል። ሌሎች ባለሙያዎች ደግሞ የዓለም መሪዎች ቫይረሱን ለመቆጣጠር የተሻለ እርምጃዎችን ካልወሰዱ በስተቀር በሁለት ዓመታት ውስጥ በዓለም ደረጃ የ50 ሚሊዮን ሰዎች ሕይወት ካቀጠፈው የፍሉ ወረርሽኝ የባሰ ሊሆን ይችላል በማለት እያስጠነቀቁ ይገኛሉ። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በአሜሪካ ድምፅ መገኛ የሳተላይት መስመር ሆርን ቪኦኤ ላይ እንዲሁም በድረ ገጻችን ላይ በቀጥታ እየተደመጥን ይገኛል። የዚህ መሰናዶው ቅጂ በፌስቡክ ገጻችን ላይ ይቀመጣል። ወደ መጀመሪያው ጉዳይ እንሻገር። የየመን ሁቲ አማጽያን በሺዎች የሚቆጠሩ ኢትዮጵያን ስደተኞችን ከሀገራቸው ለማስወጣት በከፈቱት ተኩስ በርካታ ኢትዮጵያን መገደላቸውን የሰብአዊ መብት ተሟጋች ድርጅት የሆነው ሁማን ራይትስ ዎች ትናንት ባወጣው መግለጫ አስታውቋል። የተኩስ ጥቃቱን ለማምለጥና ወደ ሳውዲ ድንበር ለመግባት የሞከሩ በርካታ ስደተኞች ላይ የሳውዲ ድንበር ጠባቂ ወታደሮች ተኩስ በመክፈት ተጨማሪ ኢትዮጵያዊ ስደተኞች መሞታቸውንም መግለጫው አካቷል። በመቶዎች የሚቆጠሩ ደግሞ በሳውዲ እስር ቤቶች ውስጥ ተጥለው የከፋ ችግር ላይ ናቸው ብሏል። ያነጋገርናቸው በሳውዲ እስር ቤቶች ውስጥ የሚገኙ ስደተኞች በበኩላቸው በከፍተኛ ስቃይ ውስጥ መሆናቸውንና ወደ ሀገራቸው መመለስ እንደሚፈልጉ ለአሜሪካ ድምፅ ተናግረዋል። ስመኝ ሸቆየ ሙሉ ዘገባውን ታሰማናለች። በየመን ሰሜናዊ ክልል ከሳውዲ ጋር በሚያዋስነው ነው አልጋሃር ተብሎ በሚጠራው አካባቢ በድንኳን ተጠልለው ይኖሩ የነበሩ በሺዎች የሚቆጠሩ ኢትዮጵያዊ ስደተኞች አካባቢውን በሚቆጣጠረው የሁቲ አማጺያን ቡድን ተገደው ወደ ሳውዲ አረቢያ ድንበር እንዲሄዱ የተደረጉት ባሳለፍነው ሚያዝያ ወር ነበር። ከተባራሪ ስደተኞቹ አንዱ በየመን ድንበር ላይ ለአንድ ዓመት የኖረው በላይ አብርሃ ነው። የተሻለ ኑሮ ፍለጋ ከሀገሩ እንደወጣና ወደ ሳውዲ አረቢያ ለመግባት ጊዜ እየጠበቀ እንደነበር የሚናገረው በላይ የሁቱ አማጺያኑ በድንገት መጥተው እንዳባረሯቸው ያስረዳል።

አማጽያኑ ስደተኞቹ ይኖርባቸው የነበሩትን ከ300 በላይ ድንኳኖች በማፈራረስ ና በጠመንጃ አፈሙዝ በማስፈራራት ኢትዮጵያኖቹን ያባረሯቸው የኮሮና ቫይረስ አለባቸው በሚል ሽፋን መሆኑን የሰብአዊ መብት ተሟጋች ድርጅት የሆነው ሁማን ራይትስ ዋች ትላንት ባወጣው መግለጫ አስታውቋል። መግለጫው አክሎ አማጽያኑ ስደተኞቹ ላይ ተኩስ በመክፈት ለጊዜው ቁጥራቸው በውል ያልታወቀ በርካታ ኢትዮጵያውያንን መግደላቸውንም ከዓይን እማኞች ማረጋገጡን ገልጿል። የድርጅቱ የስደተኞችና ፍልሰተኞች መብት ዳይሬክተር የሆኑት ቢል ፍሬሊክ ለአሜሪካ ድምፅ እንደገለጹት ኢትዮጵያኖቹ ከሁቱ አማጽያኖች ጥቃት በመሸሽ ወደ ሳውዲ ድንበር ለመግባት ሲሞክሩ የሳውዲ ድንበር ጠባቂ ወታደሮች ተኩስ በመክፈታቸው ተጨማሪ ኢትዮጵያውያን ለህልፈት ተዳርገዋል። ወታደሮቹ ስደተኞቹን ሲያባርሯቸው የኮሮና በሽተኞች እያሉ ይጠሯቸው ነበር። እዚያ አካባቢ ኮሮና ስለመኖሩ የሚታወቅ ግን ምንም መረጃ የለም። በየመን በኩል ያለውን ድንበር በሚጠብቁት የሁቱ አማጽያንና በሳውዲ ድንበር ጠባቂ ኃይሎች በሁለቱም ወገን ይተኮስ ነበር። በተኩሱ መሃል አጣብቂኝ ውስጥ ገብተው ስቃይ እየደረሰባቸውና የተገደሉት ግን ስደተኞች ናቸው። ስደተኞቹ ሰፍረውበት የነበረው አልገሀር የተሰኘው አካባቢ ብዙዎች ወደ ሳውዲ ለመሻገር የሚጠቀሙት የስደት መንገድ ነው። ሳውዲ ውስጥ ጂዛን በተሰኘ እስር ቤት ውስጥ የሚገኘው በላይ እሱና ሌሎች ከ አስራ አራት ሺ በላይ የሚሆኑ ኢትዮጵያዊ ስደተኞች በተለያዩ እስር ቤቶች ውስጥ እንዳሉና ከመቶ በላይ በማይዙ ክፍሎች ውስጥ እስከ አራት መቶ የሚሆኑ ታሳሪዎች በአንድ ላይ መታጎራቸውን ገልጾ ብዙ ሰዎች በተላላፊ በሽታና በጭንቀት እየሞቱ ነው ይላል። መጀመሪያ ማለት ነው ሰዎች ኢትዮጵያውያኖቹ በሳውዲ ወታደራዊ ካምፖች ውስጥ በአስከፊ ሁኔታ በስር ላይ መሆናቸውን ሂውማን ራይትስ ዋችን ማረጋገጡን ፍሬሊክ ያስረዳሉ። ስደተኞቹ ሳውዲ ከሚገኙ እስር ቤቶች ውስጥ ሆነው በላኩልን ቪዲዮ ምን ያክል አሰቃቂ በሆነ ሁኔታ ውስጥ እንዳሉ አይተናል። በአንድ ጠባብ ስፍራ ብዙ ሰዎች ተጨናንቀው በመቀመጣቸው በተላላፊ የቆዳ በሽታ እየተሰቃዩ ነው። ይሄ እንዴት ስደተኞቹ በቀላሉ ለተላላፊ በሽታዎች ተጋላጭ እንደሆኑ ያሳያል። ስለዚህ አንድ ሰው በኮሮና ቫይረስ ከተያዘ ወረርሽኙ በፍጥነት ሊስፋፋ የሚችልበት ትልቅ ስጋት አለ። በሳውዲ እስር ቤቶች ውስጥ የሚገኙ ኢትዮጵያውያን ለሂውማን ራይትስ ዋች ቀርጸው በላኳቸው ተንቀሳቃሽ ምስሎች ኢትዮጵያኖቹ በጠባብና ሞቃታማ ክፍሎች ውስጥ በቆሻሻ መሀል ታጭቀው ይታያሉ። ከሽንት ቤት የሚወጣ ፍሳሽ በቀላቀለ ውሃ መሀል ተቀምጠው ድረሱልን እያሉ ሲጮሁም ይሰማሉ። የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያንም ነፍሰ ጡር እናቶችን ጨምሮ በእስር ቤቶች ውስጥ ያሉ ስደተኞች በቂ ምግብና ውሃ እንዲሁም ሕክምና እንደማያገኙ የሚለብሱት ልብስና የሚተኙበት ፍራሽ እንደሌላቸውና በሳውዲ ጠባቂዎች ድብደባ እንደሚደርስባቸው ነግረውናል። ከነዚህ መሀል ሻምበል ከበደ ሌላው በጂዛን እስር ቤት የሚገኝ ታሳሪ ነው። በወሎ ራያ ከተማ ነዋሪ የነበረው ሻምበል እንደ አብዛኛው ስደተኛ የተሻለ ኑሮ ፍለጋ ከሀገሩ ቢወጣም እስካሁን ከስቃይ በቀር ያጋጠመን የለም ስለዚህ ወደ ሀገራችን መመለስ እንፈልጋለን ይላል። ፍሬሊክ ድርጅታቸው በእስረኞቹ ላይ እየደረሰ ያለውን የሰብአዊ መብት ጥሰት በተመለከተ የሳውዲ መንግስትንና በየመን ሰሜናዊን ክፍል የሚቆጣጠረውን የሁቱ አማጽያንን ለማነጋገር ሞክሮ እስካሁን ምላሽ እንዳላገኘ ለአሜሪካ ድምጽ ተናግረዋል። በሁለቱም ድንበሮች ያሉትን ስደተኞች ዓለም አቀፉ የስደተኞች ጉዳይ ድርጅት ዩኤንኤችሲያር እና ዓለም አቀፉ የፍልሰተኞች ድርጅት አይኦኤም እንዲጎበኟቸው መደረግ አለበት። ምናልባት ሁሉም ጥገኝነት ጠያቂ ላይሆኑ ይችላሉ፣ ነገር ግን ወደ ሀገሬ ብመለስ ችግር ሊደርስብኝ ይችላል የሚል ፍርሃት ያለባቸው ካሉ ዩኤንኤችሲአር ቀርቦ ሊመዘግባቸው ይገባል። ወደ ሀገራቸው በፈቃደኝነት መመለስ የሚፈልጉትንም አይኦኤም ሊረዳቸው ይችላል። በቆዳ በሽታ የተያዙትን፣ በተፈጠረው ነገር ድንጋጤ ውስጥ ያሉትን፣ ቤተሰቦቻቸው የተገደሉባቸውን፣ ወደ ሀገራቸው መመለስ የሚፈልጉትን ሁሉንም የሰብአዊ መብት ድርጅቶች እርዳታ ሊያደርጉላቸው፣ ደህንነታቸው ተጠብቆ ወደ ሀገራቸው እንዲገቡ ሊረዷቸው ይችላሉ። ሁማን ራይትስ ዋች በሁቱ አማጽያንና በሳውዲ ወታደሮች ጥቃት ከደረሰባቸው ኢትዮጵያውያኖች በተጨማሪ የኤርትራና የሶማሌ ስደተኞች ሊኖሩ ይችላሉ ብሎ ቢገምትም እስካሁን ያገኛቸውና ያነጋገራቸው ግን ሙሉ በሙሉ ኢትዮጵያውያን መሆናቸውን ገልጿል። ድርጅቱ ባለፈው ዓመት ያሰባሰበው መረጃ እንደሚያመለክተው በኢኮኖሚ ችግር በድርቅና በሰብአዊ መብት ጥሰቶች ምክንያት በየመን አቋርጠው ወደ ሳውዲ ከሚጓዙ ስደተኞች መሀል ዘጠና በመቶው ኢትዮጵያውያን ናቸው። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም በ2019 ዓ ም ብቻ ከ140 ሺ በላይ ኢትዮጵያውያን ፍልሰተኞች የመን መግባታቸውን ጠቁሟል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። አዲስ አበባ ከተማ ነዋሪዎችን በመልሶ ማልማት ምክንያት ማፈናቀል ከለውጡ በኋላ መቆሙን የከተማዋ ምክትል ከንቲባ ታከለ ኡማ ተናግረዋል። አርሶ አደሩን ያቀፈች ከተማም እንገነባለን ብለዋል። ከንቲባ ታከለ በተለይ ከአሜሪካ ድምፅ ጋር ባደረጉት አጭር ቆይታ መሬታቸው ለልማት ከተወሰደባቸው የአዲስ አበባ ከተማ አርሶ አደሮች መካከል 2200 የሚሆኑት የኮንዶሚኒየም ዕጣ ውስጥ እንዲገቡ መደረጉንም ከንቲባው አስታውቀዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ከአሜሪካ ድምፅ ጋር ያደረጉት አጭር ቆይታ በተለይ ከመሬት አስተዳደር ጋር የተያያዙ ጉዳዮች የተነሱበት ነው። አስተዳደራቸው የመሬት ወረራና ሌብነትን ለማስቆም የመሬት ኦዲት ስራ መጀመሩን ምክትል ከንቲባው ገልጿል። የከተማ መሬት ወረራን ከማስቀረት አንጻር የተተኮረበት ዋነኛው ተግባር ለአርሶ አደሮች የመሬት ይዞታ ማረጋገጫ ካርታ መስጠት መሆኑን የከተማው ምክትል ከንቲባ ኢንጂነር ታከለ ኡማ ለአሜሪካ ሚኒስትር ድምጽ ገልጿል። በጣም የሚገርም አዲስ አበባ ላይ ክፍለ ሀገር ካለው አስተዳደር በእጥፍ በድርብ ነው የተጎዳ አንደኛ የአርሶአደር መሬት ካርታ ያለው የመጠቀሚያ ወረቀት የለውም። ስለዚህ አሁን አንዱ ያለግና ክፍለ ከተማ ላይ በጣም የተደራጀ የመሬት ሪፎርም ስርዓታችን አንዱ ስለሆነ የአርሶአደሮችን መሬት መዝግበን የመጠቀሚያ ካርታ ሰጠናቸው። መንግሥት ለልማት ስፈልግ ግን ትክክለኛ ሕግና ስርዓትን ተከትለው ትክክለኛ ካሳ ተሰጥቷቸው የመልሶ ማልማትና የመልሶ ግንባታ ስራ ተሰጥቶ አርሶአደሩም ልማቱን አውቁ አምኖ ወደዛ እንድንሄድ ነው። ይሄን ከሰራን ሙሉ በሙሉ እናስቆማለን የመሬት ወረራ የሚባለው እዛ አካባቢ ያለው መሀል ከተማም አለ፣ እዛም አለ። ስለዚህ አርሶ አደሩ የራሱን የመጠቀሚያ ካርታ እጁ ላይ ካለ የራሱ ማፍት ከባንክ መበደር ይችላል፣ ማረስ ይችላል፣ የፈለገ ነገር ማድረግ ይችላል። ማድረግ የማይችለው ግን መሸጥ ይችል መሸጥ እንዳይችል ግን እኛ ካርታው ላይ ሪስትሪክት እገዳ ጥለንበት ነው የሰጠነው። አርሶ አደሩ መጠቀም የሚችለውን መጠቀም እንዲችል፣ ከዛ ውጭ ግን መሸጥ እንዳይችል አድርጌ ያደረግ ነው እየተስተዋለ ያለው የኑሮ ውድነትን ለመቅረፍ የከተማዋን አርሶ አደሮች ያቀፈ የከተማ ግብርና ና ስራ ተግባራዊ እየተደረገ ነው ያሉት ምክትል ከንቲባው በመሀል ከተማም በዘመናዊ መልክ ትናንሽ የግብርና ስራዎች መጀመራቸውን አብራርቷል። ምክትል ከንቲባው አያይዞም አዲስ አበባ ውስጥ ፈታኝ የሆነው የኑሮ ውድነትን ለመቋቋም እየተከናወኑ ስላሉት ተግባራት አብራርቷል። መካከለኛና ዝቅተኛ የኑሮ ደረጃ ውስጥ ያሉ የማህበረሰብ ክፍሎች ዳቦና ዘይት በዝቅተኛ ዋጋ እንዲያገኙ ለማድረግ እየተሰሩ ያሉ ስራዎችንም ነው በምሳሌነት የጠቀሱት። በቀን ሁለት ሚሊየን ዳቦ አምርቶ እጅግ በቅናሽ ዋጋ እንደሚያቀርብ የተገለጸውና በአገሪቱ መሪ የተመረቀው የሸገር ዳቦ ማምረቻ የገጠመው ፈተናም በጥያቄነት ተነስቷል። ፋብሪካው ቁጥሩ እየጨመረ በመጣው የአዲስ አበባ ነዋሪ እና የኦሮሚያ አጎራባሽ ከተሞች ዘንድ ከፍተኛ ተስፋ የፈጠረ ቢሆንም ምርቱን በበቂ ሁኔታ ማቅረብ አልቻለም። ቀድመው የተሰለፉ የተወሰኑ ሰዎች ብቻም ናቸው የሸገር ዳቦ ከከተማዋ እጅግ ባነሰ ዋጋ እየገዙ የሚገኙት። ከንቲባውም ታዲያ ፋብሪካው በተለያዩ ምክንያቶች በሙሉ አቅሙ ወደ ስራ አለመግባቱንም አልሸሸጉም። ስምንት የምርት መስመሮች አሉት። ስምንት ግን አሁን እያመረተ ያለው አንደኛው መስመር ብቻ በሁለት ምክንያት። አንደኛው ከቱርክ ሀገር የመጣ ማሽን ነው። በጣም ኮምፒውተራይዝድ የተደረገ ማሽን ነው። ይህንን ማሽን ልክ የሲቪል ወርኩን ጀምረን የማሽኑ ማስገባት ስንጀምር መጋቢት ላይ ኮሮና መጣ። ይታወቃል፣ ሀገሮች፣ ከተሞች ድንበራቸውን ዘጉ። የሰዎች እንቅስቃሴ ሙሉ በሙሉ ተገታ። በአጋጣሚ ማሽኑ ጅቡቲ ደርሰው ስለነበረ ከጅቡቲ ጫናቸው እና አንድም የማሽን ባለቤት ሳይተክል ሳያግዝን በኢንተርኔት ኦንላይን ኢትዮጵያኖች ናቸው ይህንን ማሽን የገነቡ። ለምንድን ነው ስምንቱ መስመር ሙሉ ፕሮዳክሽን ወደዛ ያልገባሉ? ኮሚሽን እንዳልተደረገ ፋብሪካው እኛ ግን ያለን ችግር የዳቦ ችግር ስለሆነ የዘይት ችግር ስለሆነ አንደኛው መስመር ብቻ እንዲያመርት አደረግን። ያችን መስመር ብትበላሽም ኃላፊነቱን ወሰድን። ከሜድሮክ ኢትዮጵያ ጋር ከተርክ ኤምባሲ ጋር እየተነጋገሩ ነው ያ ሰዎች ወደዚህ ገብቶ በደሞ ኦፕሬት አድርጎ ኮሚሽን አድርጎ እንዲሰጠው። ሰሞኑን የሸገር ዳቦ ማምረቻ ገጥሞት የነበረውን የኤሌክትሪክ ኃይል መቆራረጥን ተከትሎ የአቅርቦት ችግር በከተማዋ መከሰቱ ሲነገር ቆይቷል። የከተማዋ አስተዳደር ፋብሪካው አሁን ላለው የማምረት አቅም የሚበቃውን የኤሌክትሪክ ኃይል እንዲያገኝ ማድረጉ ምክትል ካንቲባው አስረድቷል። የነዋሪዎችን ከመሀል ከተማ ማፈናቀል ጉዳይ ሌላው በምክትል ካንቲባው የተነሳ ጉዳይ ነው። የአዲስ አበባ መሀል ከተማ ነዋሪዎችና ከከተማ ዳር ላይ የሚገኙ ነዋሪዎችን በመልሶ ማልማት ምክንያት መፈናቀላቸው ለችግር መጋለጣቸው ያለፉት ዓመታት መገለጫ ነበር። በዚህ ረገድ በርካታ የከተማዋ ነዋሪ ለማህበራዊ ህይወት ትስስርና ኢኮኖሚያዊ ችግር ሲደረግ ቆይቷል። ምክትል ከንቲባ እንዳሉት ታዲያ ይህ አካሄድ በእርሳቸው አስተዳደር የሚቀጥል አይደለም። በተለይ ከለውጡ በኋላ እኛ ልማት የምንለው ምንድን ነው? ሰውን ነው ማዕከል የሚያደርጉ ብለን እናስብ። የሰዎችን ማህበራዊ ልማት፣ የሰዎችን ኢኮኖሚያዊ ልማት ነው ብለን ስለምናስብ መሀል ከተማ ያለውም ሰው በመልሰው ማልማት ከመሀል ከተማ ተፈናቅለው ከእድር ከዕቁቡ፣ ከማህበራዊ መስተጋብሩ መላቀቅ የለበትም። አንድ ላይ መሆን ያለበት ምን ስለምናስብ የመልሶ ማልማት መሀል ከተማ ላይ የነበሩ ትላልቅ የመንደር ግንባታዎችን አንዱ እዛ የነበሩ ነዋሪዎች የግንባታው የልማቱ አካል እንዲሆኑ ያደርም ይሄኛው በሌላ መልክ ምን ያለው እዛ ያለው አርሶ አደር እንዳይፈናቀል ያደርገዋል። ስለዚህ አሁን እያልኩ አሁን ከመሀል ከተማ የተፈናቀለ ከአርሶ አደር የተፈናቀለ በዚህ ልማት በምንለው የለም። ምክትል ካንቲባው እንዳስታወሱት የመሀል ከተማ ነዋሪ ሲፈናቀል በከተማው ዳር ላይ ያሉ አርሶ አደሮችም ጭምር ይፈናቀሉ ነበር። በዚህ ሳቢያ ሳቢያ የብዙሃን ህይወት አስከፊ እንደነበርና ቤተሰባቸውን እስከ መበተን የደረሱ እንደነበርም ጠቁሟል። የእርሳቸው አስተዳደር እቅድ ግን አርሶ አደሮችንም ያቀፈች አዲስ አበባን መገንባት መሆኑን አብራርቷል። በልማት ፕሮጀክቶች ምክንያት መሬታቸውን ያጡ በሺዎች የሚቆጠሩ የአዲስ አበባ አርሶ አደሮች የኮንዶሚኒየም ዕጣ ውስጥ እንዲገቡ መደረጉንም በምሳሌነት ጠቅሷል። በልማት ምክንያት እስካሁን ድረስ የተፈናቀለ አርሶ አደር የለም። ወደ ስልሳ አንድ ስልሳ ሁለት ሺህ አርሶ አደር የአርሶ አደር ቤተሰቡ ያንን የአርሶ አደር ቤተሰብ እንደገና ስንፈትሽ የደረሰባቸው በልማት ስም ተፈናቅሎ ቤተሰቦቻቸው ተበትነው ካሉበት ከተሰበሰቡበት ግማሾቹ ዘበኛ ሆኖ ነበር፣ ግማሾቹ ደግሞ በጣም ቆንጆ ህንፃ የተገነበበት ጎን ትንሽ ደሳሳ ጎጆዎች ነበሩ። እነዛን ሁሉን እንደገና ወደኋላ ከኢንዱስትሪ ፓርክ የተገናኘ አለ። ከሪል ስቴቶች ግንባታ ጋር ተገናኝቶ ተፈናቀለ አለ። ከኮንዶሚኒየም ጋር ተገናኝቶ ተፈናቀለ ያርሶ አደር ስላለ ያንን ያርሶ አደር በቅደም ተከተል በጉዳታቸው ልክ ከገነባናቸው ቤቶች በሎተሪ ሲስተም ከተላለፉ ቤቶች የከተማ አስተዳደሩ ካቢኔ ቁጭ ብሎ ነገሩን ከገመገመ በኋላ የመጀመሪያው ምዕራፍ ወደ ሀያ አንድ ሺህ አካባቢ ቤቶች ከይጣ ውጭ ለአርሶ አደር ቤተሰቦች ከተማ አስተዳደሩ ያንን ወጪ ሸፍኑላቸው እንዲሰጣቸው ነው የተወሰነው። እሱን ግን አንድ ጊዜ መስጠት ስለማይችል በሂደት ነው የሚሰጥ። ባንክ ውስጥ ስለቆጠበ ሰው ትልቅ ነው፣ ለአርሶ አደር ግን ትንሽ ነው። ምክንያቱም ያን ሁሉ መሬት ስለሆነ የለቀቀው እና በጊዜ ሂደት እየሰጠን እንገኛለን ማለት ነው። ኢንጂነር ታከለ አክለውም የከተማ ነዋሪ ችግር የሆነውን የመኖሪያ ቤት እጥረት ለመቅረፍና የስራ አጥነትን ለመቀነስ እየተሰራ መሆኑን አስታውቋል። በከተማ የተለያዩ የልማት ፕሮጀክቶች እየተከናወኑ መሆናቸውን የገለጹት ምክትል ከንቲባው በተለይ በትምህርት፣ በትራንስፖርት፣ በውሃና በሌሎች መሰረት ልማቶች የአዲስ አበባ አጎራባች ወረዳዎችንም አስተሳስሮ ለማልማት እየተሰራ መሆኑን ገልጿል። ለአሜሪካ ድምፅ አሄድ አምጦነኝ ከአዲስ አበባ። የቤንሻንጉል ጉሙዝና ጋምቤላ ክልል የጤና ቢሮዎች የኮቪድ -19 ስርጭት እየጨመረ በመምጣቱ ህብረተሰቡ አስቀድሞ ራሱን ከቫይረሱ እንዲጠብቅ አሳስበዋል። በቤንሻንጉል ጉሙዝ 378 ሰዎች በኮቪድ-19 ሲያዙ በጋምቤላ ደግሞ 645 ሰዎች መያዛቸውን የጤና ቢሮ ኃላፊዎቹ ገልጸዋል። ናኮር መልካ በቤኔሻንጉል ጉሙዝ ክልል በተደረገው የቤት ለቤት አሰሳ በሁሉም ወረዳዎች በሚባል ሁኔታ የኮቪድ-19 ስርጭት መዛመቱን የክልሉ ጤና ቢሮ ኃላፊ ወይዘሮ ፍሬዮት አበበ ተናግረዋል። በክልሉ 10847 ሰዎች ላይ በተደረገው ምርመራ 378 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል ብለዋል ኃላፊዋ። መቶ ሀያ ሰዎች ተችሏቸው ከኮቪድ ሕክምና ማዕከል የወጡ ሲሆን እስካሁን ህይወቱ ያለፈም ሆነ ጽኑ ህሙማን መከታተያ ክፍል ውስጥ ያለ የለም ሲሉ አክለዋል። ስለሚደረገው ምርመራም እንዲህ ብለዋል። እኛ ክልል ላይ የምንሰራው ምርመራ ሁኔታ በተመለከተ በጣም ተጋላጭ የሆኑ ከስራ ባህሪያቸው ከአኗኗራቸው አንጻር ይበልጥ ተጋላጭ የሆኑ ህብረተሰብ ክፍሎችን በሁሉም ወረዳ ላይ ነው ናሙና እየወሰድን ስንመረምር የነበረው እና እስካሁን ባለ ሁኔታ ኦልሞስት ሁሉም ዞኖቻችን ላይ በሚባል ሁኔታ በአብዛኛው ወረዳዎቻችን ላይ የኮቪድን የኮቪድን ኬዞችን አግኝተናል። የተገኙ ኮቪድ ኬዞችንም ምን ያህል ኮንታክት አላቸው የሚለው ክትትል አድርገን ኮንታክቶችንም እየተከታተልን ምርመራ እያደረግን ያለንበት ሁኔታ ነው ያለው። በተመሳሳይ ሁኔታ በጋምቤላ ክልልም የኮቪድ አስራ ዘጠኝ ወረርሽኝ ስርጭት እየጨመረ መሆኑን የክልሉ ጤና ቢሮ ኃላፊ አቶ ካንጋት ለዋክ አስታውቋል። በጋምቤላ እስካሁን 645 ሰዎች በኮቪድ-19 ሲያዙ ከነዛ መካከል 178 ተችሏቸዋል። የሰባት ሰዎች ህይወት ደግሞ አልፏል። ይህ መረጃ እስከተጠናቀረበት ጊዜ ድረስ አራት ሰዎች በጽኑ ህሙማን መከታተያ ክፍል ውስጥ የህክምና ድጋፍ እያገኙ መሆናቸውን አቶ ካን ገልጸዋል። በኮቪድ-19 መያዛቸውን እያወቁ ጠፍተው ያልተገኙና ወደ ህክምና ማዕከሉም የተመለሱ አሉ ብለዋል አቶ ካን። አልፎ አልፎ በተለያዩ ምክንያቶች የጠፉ አሉ። በቁጥር ምን ያህል ናቸው? ከጠፉት ውስጥ ወደ አምስት የሚሆኑ የተመለሱ አሉ ማለት ተፈልጎ የተያዙ ሌሎቹ ግን ያው አድራሻ በመቀየር ወደ መገኘት በማይቻልበትና ስልኮቻቸውን በማጥፋት ያልተገኙ ናቸው። አልማስ አያዛምቱን በሽታውን ስምንት የሚደርሱ አልተገኙም። እንግዲህ ያዛምታሉ። ትክክል ነሱ። አስቸጋሪ ሁኔታዎች አሉ። ኢቨን ሰዎች ፖሲቲቭ ሆነ ወደ ማቆያና ሕክምና ማዕከል እንዲወሰዱ የሚደረግ ትረት በጣም ብዙ ቻሌንጆች አሉ። አብዛኛው እንዲህ የሚሉ አሉ። ነገር ግን ያው በሕግ አስከባሪ አማካኝነት ተገዶ ወደ ማቆያ የሚገቡበት ሁኔታ ይፈጠራል። ካሁን ግን ጠፍቷል። የተባሉትን አንደኛ ሙሉ በሙሉ ከአካባቢ የተሰወሩ ናቸው። አብዛኛው ይህንን ክስተት የተከሰተው ከዛሬ አንድ ሁለት ወር ቀደም አካባቢ ነው። ወዲህ ግን እንዲ አይነት ክስተት የለም። የአሶሳ ከተማ ነዋሪው ወጣትዩ ዩ ቢያያ በህብረተሰቡ ዘንድ አስተውያለው ስላለመዘናጋትም እንዲህ ይገልጻል። ም ባይዘነጋ ጥንቃቄ ማድረግ አለበት እንደ መጀመሪያ ላይ እንዳለው አገር ውስጥ ገባ ተብሎ ሁሉም ሰው ጆሮ ለዛ ነገር ሰጥቶ እንዳለ አሁንም በሽታው አልጠፋም እየጨመረ ነው ያለ ስለዚህ ትኩረት ሰጥቶት በሚችለው ተባብረን በአጭሩ ይህን ነገር ማቅረት ይቻላል ብዬ ነው የሁለቱ ክልሎች የጤና ቢሮ ኃላፊዎች አሁንም ህብረተሰብ ውስጥ የመዘናጋት ሁኔታና የተሳሳተ ግንዛቤም ይስተዋላል። ይህ ደግሞ ተጨማሪ ዋጋ ሊያስከፍል ስለሚችል መጠንቀቁ አይከፋም ብለዋል መዘናጋት አለ። መዘናጋት ስንል ህብረተሰቡ ብቻ ሳይሆን ያው አመራሩ፣ ባለሙያውም ሁሉ በሁሉ ዘርፍ የሚገለጽ መዘናጋቶች አሉ። ያው እንደምናውቀው እና ቶሎ መጥቶ ቶሎ የሚወጣ ነው የመሰለው ለህብረተሰቡ ሲዘገኝ መዘናጋት አለ። ወጣቱ ረጅም ጊዜ በፀሐይ በዝናብ ሆኖ ሲያስታጥብ ነበር እኮ። አሁን ባለው ሁኔታ ወደኋላ መመለስ አለ እና በዚያ አድርገን እናነቃልቀዋለን የወጣት በጎ ፍቃድ ሰጪነቱን እንዴት አድርገን ነው ወደፊት የምናመጣው? ይህን የኬዞችን ሁኔታ ስናይ በእኛ ክልል ውስጥ አብዛኛው ኬዝ የተከሰተው እንደዚህ ወጣትና ከዛ ቀጠል ብሎ ያሉ እድሜዎች ላይ ብዙ ኬዝ ያለው እ በእድሜ ደረጃም ስናይ እና ስለዚህ ወጣቱ ራሱንም ጠብቆ ኮሚኒቲ ላይ የሚያለው በጎ ፍቃድ እንዴት ነው መሳተፍ ያለበት የሚል እንዴት ነው የምንመራ የሚል የጋራ ውይይት አድርገን ተግባብተን እንደገና እነሱን አክትቤት አድርገን አሁን በጀንበር ንባቸው ረዳዎች ላይ ሰፊ ስራ ነው እየሰሩት ያሉ ወጣት ኮሮና ጋምቤላ ኬዞች ከመታየታቸው በፊት የተሳሳቱ ግላዊ ነበሩ። ኢቨን፣ ጋምቤላ ላይ ሞቃታማ ስለሆነ ቦታው እዚህ አይደርስም ባሉትን አስተሳሰቦች ነበሩ። እነዚህ ግን ትክክል እንዳልሆነ ነው ሰፊ የማህበረሰብ ንቅናቄ ስራ ሰብተናል። በሽታው ደግሞ የለምና የፖለቲካል ኮንሰምሽን የሚለውን ነገር ምናልባት ኮቪድ በዓለም ደረጃ ከተከሰተበት ጊዜ ጀምሮ እስካሁን እንኳን አዋቂዎች፣ ህጻናት ሁሉ ይህን በሽታ እንዳለ ያሳል በተለያዩ ሚዲያ እንትኖች ይህንን ዓለም በጣም በከባድ ሁኔታ እየጎዳ ያለና ኢትዮጵያ ደግሞ በዚህ ኤክሴፕሽናል እንዳልሆነ በሽታው በደንብ ትክክል እንዳለ ሰዎች እንዲሰዱ ነው መጀመሪያ ላይ እንዲህ አይነት ፐርሰፕሽኖች አሉ። በአሁኑ ሰዓት እንደ ጋምቤላ እንዲህ አይነት ነገሮች እየተቀረፉ ነው። በአሁኑ ጊዜም የኮቪድ አስራ ዘጠኝ ስርጭትን ለመቆጣጠር ያስችላል ተብሎ የታመነበት ሀገር አቀፍ ዘመቻ በክልላቸውም እንደሚደረግ ኃላፊዎቹ ገልጸዋል። የኮቪድ መከላከልና መቆጣጠር ያደረጋቸውን የማህበረሰብ አቀፍ የኮቪድ ምርመራና ንቅናቄ ስራ በእኛም ክልል ከሰኞ ጀምሮ ጀምረን እየሰራን ነው ያለ ነው። ሁሉም ወረዳዎቻችን ላይ በሁለት ሳምንት ውስጥ ወደ አምስት ሺ ሁለት መቶ እኛ ጋር የሚመረመረው እንግዲህ እኛ እንደ ክልል ከዚህ በላይ አድርገን እስከ አስር ሺን መረምራለን የሚል እቅድ ያቀድነው እንግዲህ አንድ መመርመሪያ ማሽን ነው ያለችን። እሷንም ቢሆን ሀያ አራት ሰዓት ቢሆንም ሰርተን ከዚህ በላይ ሳምፕል ኮሌክት ማድረግ አለብን የሚል እቅድ ነው ያለን። አስፈላጉ ቅድመ ዝግጅት ጨርሰናል። አሁን ያለንን የተሰጠንን ታርጌት ወደ አምስት ሺ አምስት ሺ አንድ መቶ ሰላሳ ሁለት ሰዎች በዚህ ምርመራ ይታቀፋሉ። ስለዚህ ይህንን ምርመራ ደግሞ ስናካሄድ አስፈላጊ ማህበረሰብ ማግኘት ያለበትን ግንዛቤ ጎን ለጎን በደንብ በስፋት ስራ ተጀምሯል። ይህንን ደግሞ ሚቀጥል ነው የሚሆነው። ከምርመራ መዋል ህብረተሰቡ ተገቢውን ጥንቃቄ እያደረገ ራሱንና ቤተሰቡን ብሎም ወገኑን ከኮሮና ቫይረስ እንዲጠብቅ ጥሪ ማቅርበዋል። ኃላፊዎቹ ለአሜሪካ ድምፅ፣ ናኮር መልካ ካምቦ እስካሁን ድረስ አብረን ስለ ቆየን ደስ ብሎናል። አርታኢት ዝታበላቸው በላቸው፣ አቀናባሪ ኤልያስ አስማረ፣ መርሃ ግብሩን በመምራት ደግሞ ሀብታሙ ስዩም አብሬያቸው አምሽቻለሁ። የነገ ሰው ይበለል።